የየመን ባለስልጣናት ከኢትዮጵያ የገቡትን ጨምሮ በመቶዎች የሚቆጠሩ የአፍሪቃ ቀንዶችን ፍልሰተኞችን ወደ ጅቡቲ እየመለሱ መሆናቸውን ዓለም አቀፍ የፍልሰት ድርጅት አይኦኤም አስታውቋል። ሊዛሽ ላይን የአይኦኤም ዋና ጽፈት ቤት ከሚገኝበት ከጀኔባ ያስተላለፈችውን ዘገባ ቆንጅታ እየታቀርበዋለች። የአይኦኤም ቃል አቀባይ ኢታሊ ቪሪሪ በሰጡት ማብራሪያ ድርጅታቸው ፍልሰተኞችን በግድ የሚያባረሩ መንግስታትን እንደማያግዝ ተናግረው ነገር ግን የሰብአዊ በጎ አድራጎት ድርጅት እንደመሆኑ እንደ የመን ከመሳሰሉ ሀገሮች በአሰቃቂ ሁኔታ ታፍሰው የሚባረሩ ሰዎችን አይቶ እንዳላየ መሆን አይችልም ብለዋል። የየመን ባለስልጣናት በብዛት ኢትዮጵያውያን የሆኑትንና ያለበቂ ምግብ ውሃና የሕክምና አገልግሎት የነበሩትን ፍልሰተኞች እያባረሩ መሆናቸውን የገለጹት የአይኦኤሙ ተጠሪ ባለፈው ሳምንት አንድ ጀልባ ላይ ታጭቀው የተላኩ ሰማንያ ሁለት ኢትዮጵያውያን ፍልሰተኞችን ከጅቡቲዋ ኦቦክ ከተማ ሰላሳ ኪሎ ሜትር ርቀት ላይ የሚገኝ ስፍራ ላይ አፍስሰዋቸዋል ብለዋል። እነኚህ ሰዎች የሚኖሩት በጣም በሚዘገንን አሳዛኝ ሁኔታ ነው። ደጅን የተጣሉት የእነኚህ ከተለያዩ አገሮች ፈልሶ የመጡ ሰዎች ሁኔታ በጣም ዘግናኝ ነው። በውሃ ጥም ተቃጥለዋል። በቂ ምግብ አያገኙም። የሚለብሱትም በቂ ልብስ የላቸውም። ቢያንስ ሀያ አራት ፍልሰተኞች ከዚሁ ከየመን አዋክቦ ከማስወጣቱ እርምጃ ጋር በተያያዙ ምክንያቶች ሕይወታቸው ማለፉን የጅቡቲ ባለስልጣናት እንዳረጋገጡ የአይኦኤሙ ቃል አቀባይ ተናግረዋል። በተያያዘ ዜና አይኦኤም የየመኑ ጦርነት ጋብ በማለቱ በሺዎች የተቆጠሩ ኢትዮጵያውያንና ሶማሊያውያን ፍልሰተኞችን ፈቃደኛ የሆኑትን ወደ ሀገራቸው የመመለስ እንቅስቃሴውን እንደገና ጀምረዋል። እንቅስቃሴው የመን ውስጥ ሲካሄድ በቆየው የአየር ጥቃትና ውጊያ ምክንያት ለጊዜው ተቋርጦ ነበር። ከመካከላቸው አንድ መቶ አስራ ስምንቱ ካለወላጅ ወይም ሌላ አሳዳጊ ብቻቸውን ያሉ ልጆችና ሰላሳ አንድ ሴቶች ያሉባቸው አንድ መቶ ሀምሳ ፍልሰተኞች ሆይዲዳ ከምትባል የምዕራብ የመን ከተማ አይኦኤም በቻርተር በተኮናተረው ጀልባ አሳፍሮ አርብ ዕለት ጅቡቲ ገብተዋል። በተመሳሳይ ከሆይዲዳ ከተማ በየአራት ቀኑ አንድ መቶ ሀምሳውን በጀልባ እያሳፈሩ እስከ መጪው ታህሳስ ወር መጨረሻ ተጨማሪ ስድስት መቶ ኢትዮጵያውያንን ለማውጣት እቅድ መያዙን የአይኦኤም ተጠሪ ገልጸዋል። ከዚህም ሌላ ዓለም አቀፉ ድርጅት በደቡብ የመኗ አደን ከተማ በግጭት መሀል የተጠመዱ ሶማሊያውያን ፍልሰተኞችን በአውሮፕላን ወይም በጀልባ ወደ ሀገራቸው ለማድረስ እንደሚረዳ ተናግረዋል። የመጀመሪያው ጉዞ በዚህ በህዳር ወር መጨረሻ ላይ እንደሚከናወን የአይ ኦ ኤም ቃል አቀባይ አስታውቀዋል።